የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ መንግስት የዜጎችን ሰላምና ደህንነት የማስጠበቅ ሕጋዊ ግዴታውን ሊወጣ ይገባል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዛሬ አሳሰበ። በዜጎች ላይ የሚፈጸሙ ግድያዎች፣ እገታና አፍኖ መሰወር በሀገራችን በአሳሳቢ ደረጃ እየተስፋፋ ነው ያለው ኢሰመጉ ለመፍትሄው ግን የሚመለከታቸው አካላት ዳተኛ መሆናቸውን ጠቁሟል። ሳዑዲ አረቢያ ዛሬ በአደንዛዥ እጽ ዝውውር የተወነጀሉ ሁለት ሰዎችን በሞት መቅጣቷን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አስታወቀ። እነዚህን ሁለት ሰዎች ጨምሮ ቢያንስ 106 ሰዎች ሀገሪቱ ከዚህ ዓመት ጥር አንስቶ እስከ ዛሬ ድረስ በሞት ቀጥታለች። የአውሮፓ ህብረት ኮሚሽን ኮሚሽነር ኡርዙላ ፎንደር ላይን ዛሬ ለሁለተኛ የስልጣን ዘመን ተመረጡ። ፎንደርላይን ለተጨማሪ አምስት ዓመታት ህብረቱን በኮሚሽነርነት እንዲያገለግሉ የተመረጡት መቀመጫው ስትራስቡርግ ፈረንሳይ ከሆነው የአውሮፓ ህብረት ፓርላማ አባላት ባገኙት ከፍተኛ ድጋፍ ነው። ዜናው በዝርዝር መንግስት በዜጎች ላይ የሚፈጽመውን እገታና አፍኖ መሰወር በአስቸኳይ ሊያስቆም ይገባዋል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አሳሰበ። ኢሰመጉ ዛሬ ባወጣው መግለጫ ችግሩ በአሳሳቢ ደረጃ እየተስፋፋ መሄዱን፣ በእገታዎቹም የሰዎች በህይወት የመኖር መብት፣ የአካል ደህንነት መብትና ከቦታ ቦታ የመንቀሳቀስ መብት አሳሳቢ ደረጃ ላይ የደረሰ መሆኑን በተለያዩ ጊዜያት ባወጣቸው መግለጫዎች ማሳወቁን አስታውሷል። ይሁንና ጉዳዩ የሚመለከታቸው የፌዴራልና የክልል መንግስታት በግዛት ክልላቸው የሚፈጸመውን እገታና አስገድዶ መሰወር ለማስቆም በሚፈለገው ደረጃ ተግባራዊ እንቅስቃሴ አላደረጉም ሲል ወቅሷል። ድርጊቱ በከፍተኛ ሁኔታ እየተስፋፋ ማህበረሰቡን ለከፍተኛ ምሬትና እንግልት እየዳረገው መሆኑን ሰመጉ ገልጾ መንግስት የዜጎችን ሰላምና ደህንነት የማስጠበቅ ሕጋዊ ግዴታውን ሊወጣ ይገባል ሲል አሳስበዋል። ሳውዲ አረቢያ ዛሬ በአደንዛዥ እጽ ዝውውር የተወነጀሉ ሁለት ሰዎችን በሞት መቅጣቷን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አስታወቀ። እነዚህን ሁለት ሰዎች ጨምሮ ቢያንስ 106 ሰዎች ከዚህ ዓመት ጥር አንስቶ እስከ ዛሬ ድረስ የሞት ቅጣት እንደተፈጸመባቸው የፈረንሳይ ዜና አገልግሎት ዘግቧል። በአደንዛዥ እጽ ዝውውር የተወነጀሉት ሁለቱ የሳውዲ እና የፓኪስታን ዜጎች ዛሬ በሞት እየተቀጡት በመካ ከተማ ውስጥ ነው። ከዚህ ዓመት ከጥር ወዲህ የሞት ቅጣቱ ከተፈጸመባቸው 100 ሰዎች ሰባቱ ከአደንዛዥ እጽ ዝውውር ጋር በተያያዘ የተወነጀሉ ነበሩ። የሳውዲ ባለስልጣናት የአደንዛዥ እጽ አዘዋዋሪዎችን በሞት መቅጣት የጀመሩት በጎርጎረሳዊ 2022 ዓ ምት ነው። ሀገሪቱ በ2023 ዓ ምት ብቻ 170 ሰዎችን በሞት ቀጣለች። ከመካከላቸው 33ቱ የተገደሉት ከሽብር ጋር በተገናኘ ወንጀሎች ነው። ባለፈው ሰኞ መቀመጫውን በርሊን ያደረገው የአውሮጳ የሳውዲ የሰብአዊ መብቶች ድርጅት በየሁለት ቀኑ አንድ ሰው በሞት ትቀጣለች ያላትን የሳውዲን ድርጊት አውግዟል። ይህ ዶችቨለ ዲደብሊው ነው። በእንግሊዝ ቻናል በኩል ወደ ብሪታንያ ለመሻገር ከሞከሩ ስደተኞች አንዱ መሞቱን የፈረንሳይ ባህራል ፖሊስ አስታወቀ። ፖሊስ ባወጣው መግለጫ ስደተኛው የሞተው ከመጫን አቅሟ በላይ እርሱን ጨምሮ ሰባ አንድ ሌሎች ስደተኞችን ያሳፈረች ጀልባ በፈረንሳይ ሰሜናዊ የባህር ዳርቻ ግራቨሊነ በተባለ ስፍራ ከሰጠመች በኋላ ነው። የፈረንሳይ የአስቸኳይ ጊዜ አገልግሎት ሁለት ሄሊኮፕተሮችንና አንድ ህይወት አድን ጀልባ ወደ ስፍራው በመላክ ሌሎቹን ስደተኞች ለመታደግ መቻሉን አስታውቋል። ከመካከላቸው ራሱን እየሳተ አንድ ስደተኛን ጨምሮ 59ኙን ተሳፋሪዎች አንድ የፈረንሳይ መርከብ ታድጓቸዋል። አንድ የብሪታንያ ጠረፍ ጠባቂ ጀልባ ደግሞ ተጨማሪ 13 ስደተኞችን ታድጓል። የተረፉት ስደተኞች በሙሉ ወደ ፈረንሳይዋ የባህር ዳርቻ ካሌ ተወስደዋል። ባለፈው አርብም በተመሳሳይ መንገድ ወደ ብሪታንያ ለመግባት የሞከሩ አራት ወንድ ስደተኞች ሞተዋል። ስደተኞቹ የሶማሊያ፣ የኤርትራ ወይም ደግሞ የኢትዮጵያ ዜጎች ሳይሆኑ አይቀርም ተብሏል። የተሳፈሩበት ጀልባ ሰጥሞ ከደረሰው ከዚሁ አደጋ 56 ሰዎችን በሕይወት ማትረፍ ተችሏል። የአውሮፓ ሕብረት ኮሚሽን ኮሚሽነር ኡርዙላ ፎንደር ላይን ዛሬ ለሁለተኛ የስልጣን ዘመን ተመረጡ። ፎንደር ላይን ለተጨማሪ አምስት ዓመታት በኮሚሽነርነት እንዲያገለግሉ የተመረጡት መቀመጫቸው ስትራስቡርግ፣ ፈረንሳይ ከሆነው የአውሮፓ ሕብረት ፓርላማ አባላት ባገኙት ከፍተኛ ድምፅ ነው። የፓርላማው ፕሬዝዳንት ሮቤርታ ሜትሶላ ድሉን ሲያበስሩ ፎንደር ላይን ሁለት እጆቻቸውን በአሸናፊነት ወደ ላይ ከፍ አድርገው ደስታቸውን ሲገልጹ ታይተዋል። በድጋሚ መመረጣቸውንም የደጋፊዎቻቸው አውሮጳንና ዩክሬንን እንደዚሁም የህግ የበላይነትን የደገፉት የህግ አውጪዎች ድል ነው ብለውታል። ከደገፉኝ ጋር በተቻለ መጠን በከፍተኛ ትጋትና በጥሩ ሁኔታ ስራዬን አከናውናለሁ። እርግጥ ነው ድጋፋቸውን የሰጡኝ መፍቅሬ አውሮጳ፣ መፍቅሬ ዩክሬን እና የህግ የበላይነት ደጋፊዎች ናቸው። ለኢፒፒ፣ ለአርኢኤንኢደብሊው እና ለኤስኤንድ ዲ ከፍተኛ ምስጋና አቀርባለሁ። የደገፉኝን የአረንጓዴዎችን ቡድንም እንዲሁ አመሰግናለሁ። በሁሉም የመወያያ ርዕሶች ላይ ጥልቅ የሀሳብ ልውውጥ አድርገናል። እናም በስተመጨረሻ ድጋፋቸውን ለእኔ ለመስጠት እራሳቸውን በማሳመናቸው ጥሩ ምልክት ነው። የዛሬው ምርጫ ከዩክሬኑ ጦርነት አንስቶ እስከ አየር ንብረት ለውጥ ፍልሰትና የመኖሪያ ቤቶች ችግር ድረስ ቀውስ ውስጥ ለሚገኘው 27 አባል ሀገራት ያሉበትን የአውሮፓ ህብረት የሚያረጋጋ ነው ተብሏል። የጀርመን መራሄ መንግስት ኦላፍ ሾልዝ ፎንደር ላይን በድጋሚ በመመረጣቸው የደስታ መግለጫ መልእክት ካስተላለፉት መሪዎች መካከል አንዱ ናቸው። ኢጣሊያ፣ ግሪክና በርካታ የባልካን አገራት በኃይለኛ ሙቀት ተቸግረዋል። ሙቀቱ ከልክ በላይ በመጨመሩ ሰርቢያ የሚገኝ አንድ ሐይቅ ደርቋል። ትናንት ረቡዕ በግሪክ መዲና አቴንስ የሙቀት መጠን 43 ዲግሪ ሴንቲግሬድ እንደሚደርስ ከታወቀ በኋላ የሀገሪቱ የባህል ሚኒስቴር በአቴንስ በቀን በሺዎች የሚቆጠሩ የአገር ጎብኚዎች የሚመለከቱትን ታዋቂውን የአክሮፖሊስ አርኪኦሎጂ ትናንት ረቡዕና ዛሬ ሐሙስ ከቀትር በኋላ ለጎብኚዎች እንዲዘጋ ትዕዛዝ አስተላልፏል። በአብዛኛው በማዕከላዊ በምዕራብና በሰሜን ግሪክ አካባቢዎች ከፍተኛ ሙቀት ጉዳት ሊያደርስ እንደሚችል ማስጠንቀቂያ ተላልፏል። በኢጣሊያ ባህረ ገብ የሆኑ አስራ ሶስት ከተሞችን ጨምሮ በፓሌርሞ እና ሲሲሊ የሚገኙ ባለስልጣናት ከፍተኛ ሙቀት በሚኖርበት ጊዜ ሰዎች ከቤት እንዳይወጡ ምክር አስተላልፈዋል። በሙቀቱ ሰበብ ሰሜን መቆዶኒያ ውስጥ በተለያዩ ቦታዎች የተቀሰቀሰውን ኃይለኛ ሰደድ እሳት ለመቆጣጠር የእሳት አደጋ ተከላካዮች ባለፉት 24 ሰዓታት ውስጥ ከፍተኛ ርብርብ እያደረጉ ነው። ይህ ዶችቨለ ዲደብሊው ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ። መንግስት የዜጎችን ሰላምና ደህንነት የማስጠበቅ ሕጋዊ ግዴታውን ሊወጣ ይገባል ሲል የኢትዮጵያ ሰብዓዊ መብቶች ጉባኤ ሰመጉ ዛሬ አሳሰበ። በዜጎች ላይ የሚፈጸሙ ግድያዎች እገታና አፍኖ መሰወር በሀገራችን በአሳሳቢ ደረጃ እየተስፋፋ ነው ያለው ኢሰመጉ ለመፍትሄው ግን የሚመለከታቸው አካላት ዳተኛ መሆናቸውን በመግለጫው ጠቁሟል። ሳዑዲ አረቢያ ዛሬ በአደንዛዥ እጽ ዝውውር የተወነጀሉ ሁለት ሰዎችን በሞት መቅጣቷን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አስታወቀ። እነዚህን ሁለት ሰዎች ጨምሮ ቢያንስ 106 ሰዎችን ሀገሪቱ ከዚህ ዓመት ጥር አንስቶ እስከዛሬ ድረስ በሞት ቀጥታለች። የአውሮፓ ህብረት ኮሚሽን ኮሚሽነር ኡርዙላ ፎንደር ላይን ዛሬ ለሁለተኛ የስልጣን ዘመን ተመረጡ። ፎንደር ላይን ለተጨማሪ አምስት ዓመታት ህብረቱን በኮሚሽነርነት እንዲያገለግሉ የተመረጡት መቀመጫቸው ስትራስቡርግ ፈረንሳይ ከሆነው የአውሮፓ ህብረት ፓርላማ አባላት ባገኙት ከፍተኛ ድጋፍ ነው። ዜናው በዚሁ አበቃ።